የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደምን ዋላችሁ ልዑካን፣ አንዳች ታሪክ እውን ልናደርግ ተዘጋጅተናል። ለታሪክ እንግዳ ያልሆነችው የፊላደልፊያ ከተማ አንድ ሌላ ታሪክ ከመዝገቧ አሰፈረች። በዩናይት ስቴትስ የፖለቲካ ታሪክ የመጀመሪያዋ ሴት ለፓርቲያቸው ፕሬዚዳንታዊ እጩነት ለድምፅ መስጫ ስነ ስርዓት ቀረቡ። ይህ ድጋፍ ድምፃችሁን የምትሰጡ አዎ በሉ፣ የምትቃወሙ አይ በሉ። የኦሃዮ ክፍለ ግዛቷ ዲሞክራት ማርሻ ፈጅ ናቸው። ከእርሳቸው አስቀድሞ የሰማችኋቸው ደግሞ የዩናይት ስቴትሱ ዲሞክራቲክ ፓርቲ ብሔራዊ ኮሚቴ ሊቀመንበር ተተኪ የቦልቲሞራ ከንቲባ ስቴፋኒ ራውሊንግስ ብሌክ ናቸው። ለፕሬዝዳንታዊ ምርጫ ፉክክር የፓርቲያቸውን ታሳቢ እጩ ሴናተር ሂላሪ ክሊንተንን ለተመራጭ እጩነት ያቀረቡበትን ድምፅ ነበር የሰማ ነው። ጉባኤው ከሚካሄድባት የምስራቅ ዩናይትድ ስቴትስ የፔንስልቬንያ ክፍለ ግዛት ዋና ከተማ ፊላደልፊያ እናመሻለን። ሳምንታዊ ቅንብሮች ዴሞክራሲ በተግባር አሜሪካና ሕዝቧ እንዲሁም ሴቶችና ቤተሰብ ለምሽቱ ተሰናድተዋል። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮች የዛሬ ረቡዕ ሐምሌ 20 2008 ዓ ም አስተናጋጆች አሉላ ከበደና አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉ ጋር ከስርጭት መሐንዲሱ ጋር እስከ አራት ሰዓት ለማብቃት አብራችሁን እናመሻለን። አሁን የዓለም ዜና ይሰማል። የዲሞክራቲክ ፓርቲ ብሔራዊ ጉባኤ በፊላደልፊያ ከተማ በቀጠለበት አዳራሽ ትላንት ማታ የአርባ ሶስት በዩናይትድ ስቴትስ ፕሬዚዳንትነት ያገለገሉ ሰዎች ምስሎች አንድ በአንድ በትልቅ ቴሌቪዥን ብቅ እያሉ ታይተዋል። ምስሎቹ ሁሉም የወንዶች ናቸው። የፕሬዝደንት ባራክ ኦባማ ምስል ከታየ በኋላ ታዲያ በቴሌቪዥን ላይ የነበረው ምስል ከከሰመ በኋላ ተሰባብሮ የመውደቅ ምስል አሳየ። ከዚያም በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ አብይ የፖለቲካ ፓርቲውን ወክለው ለመወዳደር የተመረጡት ሂለሪ ክሊንተን በቴሌቪዥን ብቅ አሉ። ታላቅ ዕለትና ምሽት ነው ትልቅ ክብር ነው የሰጣችሁኝ ሲሉ ክሊንተን ኒውዮርክ ሆነው በቪዲዮ የተናገሩ። ሴቶች በከፍተኛ የስልጣን ቦታ ላይ እንዳይደርሱ እክል ሆኖ በቆየው የመስታወት ጣራ ላይ ዲሞክራቶች ትልቅ ስንጥቅ ፈጥረዋል ሲሉ ክሊንተን አሁንም ኒውዮርክ ሆነው ተናግረዋል። ክሊንተን አያይዘውም ይህን ክስተት የምትከታተሉ ትንንሽ ሴት ልጆች ካላችሁ እኔ ለፕሬዝደንትነት ልመረጥ ችል ይሆናል፣ ይሁንና አንዳችሁ ቀጣይዋ ፕሬዝደንት ልትሆኑ ትችላላችሁ ብለዋል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ሂላሪ ክሊንተን ለምን ፕሬዝደንት መሆን እንዳለባቸው ለአሜሪካ ሕዝብ ለማስረዳት ዛሬ ማታ በዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ ንግግር ለማድረግ እየተዘጋጁ ነው። የዛሬው ፕሮግራማችን ሰፊ ጊዜ ሰጥቶ ይዘግብበታል። እንደ አውሮፓውያን የዘመን አቆጣጠር ጥቅምት 2013 ዓ ም ላይ በብዙ መቶዎች የሚቆጠሩ ኤርትራውያን አውሮፓ ለመግባት ከ400 ሜትር ያነሰ ርቀት ሲቀራቸው አልቀዋል ይላል ተከታዩ ዘገባ። ለላምፔዱሳ የተባለው የኢጣሊያ ደሴት እየታያቸው በተሳፋሪ ብዛት የተጨናነቀው ጀልባ መስጠም ጀመረ። እርዳታ ለማግኘት ምልክት ለመስጠት ሲሉ አንድ ብርድ ልብስ በእሳት አቃጠሉ። ሆኖም ጀልባው እሳት ላይ እሳት አስነሳና ተሳፋሪዎቹ በአንድ ላይ ስለተፋፈጉ ጀልባው ተገለበጠ። ዓለም አቀፉ የፍልሰት ድርጅት እንደሚለው በዚያን ዕለት የሞቱት ሰዎች ብዛት 368 ደርሷል። ሆኖም የገቡበት ያልታወቁ ሰዎች መኖራቸው አልቀረም ሳይሰምጡ እንዳልቀረም ተገምቷል። በአደጋው በህይወት የተረፉ ቢሆንም ብዙዎቹ በሚያሸጋግሯቸው ሰዎች የወሲብ ጥቃትና ሰቆቃ ወይም በደል የተፈጸመባቸው መሆናቸውን ከአእምሯቸው የማይጠፉ ጠባሳ ጥሮባቸዋል። እንዲህ አይነቱን አደጋ ለማቆም ሲሉ የጣሊያን የብሪታንያና የሌሎች ሀገሮች ባለስልጣናት ሰዎችን ህገወጥ በሆነ መንገድ በማሸጋገር ተግባር የተሰማሩትን መረብ ፍለጋ ምርመራዎችን አካሄደው ብዙዎችም ታስረው ለፍርድ ይቀርባሉ። ይሁንና ሞትና ስደቱ ለሶስተኛ ተከታታይ ዓመት ቀጥሏል ተብሎ ተጠብቋል። ከላምፔዱሳ በኋላ እንኳን ቢያንስ አስር ሺህ ሰዎች ሜዲትራኒያን ባህር በማቋረጥ ላይ እንዳሉ ማለቃቸው ተዘግበዋል። ከአሸባሪው ድርጅት አልሸባብ ጋር እንደ አውሮፓ አቆጣጠር በ2010 ዓ ም የተቀላቀለ አንድ የሶማሊያ የቀድሞ ምክር ቤት አባል ትላንት ማክሰኞ በደረሰውና ቢያንስ 13 ሰዎች በተገደሉበት ጥቃት እጁ እንዳለበት ተገለጸ። አሸባሪው ቡድንም ኃላፊነት መውሰዱን አሳውቋል። ሐሩን ማሩፍ ያጠናቀረውን አጠር ያለ ዘገባ አዲሱ አበበ ያቀርበዋል። ዩናይትድ ስቴትስ ይህን በሞቃዲሾ አውሮፕላን ጣቢያ መግቢያ ላይ ትናንት ማክሰኞ ማለዳ የደረሰውንና ቢያንስ ለ13 ሰዎች ሞት ምክንያት የሆነውን ተከታትሎ የደረሰ ጥቃት በጽኑ አውግዛለች። ከአልቃይዳ ጋር ንክኪ ያለውና ሶማሊያ ውስጥ የሚንቀሳቀሰው ሽብርተኛ ቡድን አልሻባብ ለጥቃቱ ኃላፊነት መውሰዱን አናደውሉስ በተሰኘው የራዲዮ ጣቢያው አስታውቋል። ራዲዮኑ አክሎም ሀላኔ በተሰኘው ወታደራዊ ጦር ሰፈር የደረሰውን ጥቃት ያካሄደው የቀድሞ የሶማሊያ ምክር ቤት አባል ሳልህ ባድ ባዶን መሆኑንም አመልክቷል። ከሞቱት መካከል ሰባቱ በጥበቃ ስራ ላይ የተሰማሩ የተባበሩት መንግስታት ድርጅት ተቀጣሪዎች ሲሆኑ የዩናይትድ ስቴትስ ብሔራዊ ጸጥታ ምክር ቤት ቃል አቀባይ ኔድ ፕራይስ በሰጡት ቃል ዩናይትድ ስቴትስ በእንዲህ አይነቱ አሰቃቂ አደጋ ከሶማሊያ እና ከሌሎቹም ሸሪኮቿ ጎን ትቆማለች ብለዋል። ተደጋግመው የደረሱት ሁለቱ የቦምብ ፍንዳታዎች ከጠዋቱ ሦስት ሰዓት ገደማ ነበር የተሰሙት ሲሉ የአካባቢው ነዋሪዎች ይናገራሉ። በነዋሪዎቹ ገለጣ መሠረት ቦምብ የታጠቀ አጥፍቶ ጠፊ ፈንጂውን እንደያዘ ነው በመኪና ሆኖ የሶማሊያን ጸጥታ መቆጣጠሪያ ክልል በመጣስ አልፎ ጥቃቱን ያደረሰው። ከጥቂት ሴኮንዶች በኋላ የደረሰው ሁለተኛው ጥቃት የተፈጸመው ደግሞ አጥፍቶ ጠፊው እንደ መጀመሪያ ሁሉ በመኪና በመሆን የጥበቃ ኬላውን አልፎ በአፍሪካ ህብረት ኃይሎች አካባቢ ሲደርስ የታጠቀውን ቦምብ አፈንድቷል ብለዋል። ጥቃቱ በአውሮፕላን ጣቢያው አካባቢ በደረሰበት ወቅት የተባበሩት መንግስታት ድርጅት ባለሥልጣናት ከስፍራው እየለቀቁ መሆን ወይም አለመሆናቸው በግልጽ የታወቀ ነገር የለም። ካሚሽ በተባለች የቱርክ ድንበር አጠገብ ባለች የሶሪያ ከተማ ዛሬ አንድ አጥፍቶ ጠፊ በጭነት መኪና ውስጥ በተጠመደ ከባድ ፍንዳታ በደረሰው ጥቃት ከአርባ በላይ ሰዎች ሲገደሉ በርካታ እንደቆሰሉ ተዘግበዋል። በፍንዳታው ከቆሰሉት መካከል የአሜሪካ ድምፅ ሬዲዮ የኩርድ ቋንቋ አገልግሎት ዘጋቢ ዛና ዑመርና ቤተሰቦቹ ይገኙባቸዋል። ፍንዳታው የደረሰበት ቦታ አጠገብ የነበረው የዘጋቢው መኖሪያ ቤት ሙሉ በሙሉ እንደወደመ፣ ባለቤቱና ሁለት ልጆቹ እንደቆሰሉ ዘጋቢው ተናግረዋል። አንዳንድ ዘመዶቹ ደግሞ ከፍንዳታው በኋላ የገቡበት እንዳልታወቀና ምናልባትም በፍርስራሹ ተቀብረዋል የሚል ግምት እንዳለም ጠቁመዋል። ፍንዳታው የኳምሽ ምዕራባዊ ክፍል የሚቆጣጠረው የኩርድ ሚሊሻ ዋና ጽህፈት ቤት የፊት ክፍልን እንዳፈረሰ የሶሪያ የሰብአዊ መብት ቡድን ጠቁመዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አማክ በተባለው ድረገጽ ላይ በወጣው መግለጫ ለጥቃቱ ኃላፊነት ወስዷል። ኢላማ ያደረገው የኩርድ የጸጥታ ኃይሎችን እንደሆነ አክለዋል። የፈረንሳይ ፕሬዚዳንት ፍራንሷ ኦላንድ ዛሬ ከሃይማኖት መሪዎች ጋር ተገናኝቶ ተነጋግረዋል። አንድ ሙስሊም አሸባሪ አንድ ካቶሊክ ካህንን ከገደለ በኋላ ስጋቱን ለማርገብ ነው ከሃይማኖት መሪዎች ጋር የተነጋገሩት። ፈረንሳይ የአሸባሪዎች ጥቃት በተደጋገመባት በአሁኑ ወቅት በተለያዩ የሃይማኖት እምነቶች መካከል የአንድነት ስሜት እንዲኖር ለመሞከር ነው። ኦላንድ የሃይማኖት መሪዎችን ፓሪስ በሚገኘው መስሪያ ቤታቸው ያነጋገሩት። በርካታ የፈረንሳይ ካቶሊኮች አሁንም ትላንት የተፈጸመው ግድያ ድንጋጤ አልወጣላቸውም። ቀደም ሲል በተመሰረተበት የአሸባሪነት ክስ ፍርድ ይጠባበቅ የነበረ የ19 ዓመት ዕድሜ ወጣት ከአንድ ማንነቱ ያልታወቀ ሰው ጋር ሆኖ ቅዳሴ ያደርጉ የነበሩት የ86 ዓመት ዕድሜ ካህን አንገት አርዶ እንደገደላቸው ተዘግቧል። አደል ከርሚች የተባለው አሸባሪ ካለፈው ዓመት ግንቦት ወር አንስቶ ከአሸባሪነት ጋር በተያያዘ ሁለቴ ታስሮ ነበር። የግድያውን የወንጀል የፈጸመው ታዲያ ለፖሊሶች ክትትል የሚያመች የኤሌክትሮኒክ አምባር አድርጎ እያለ ነው። ሁለቱ ገዳዮች በደረሱት ፖሊሶች ላይ ካነጣጠሩ በኋላ በፖሊሶች እንደተገደሉ ታውቋል። የሜሪላንድ ክፍለ ግዛት አቃቢያነ ሕግ የፍሬዲ ግሬ አሟሟትን በተመለከተ በቦልቲሞር ፖሊሶች ላይ ተመስርቶ የነበረውን ክስ ሁሉ ሰረዙ። ግሬ የተባለው አፍሪካዊ አሜሪካዊ ባለፈው ዓመት ሚያዚያ ወር ላይ እጁ ታስሮ በፖሊሶች ተሽከርካሪ ውስጥ እንዳለ በደረሰበት የአከርካሪ አጥንት ጉዳት ሕይወቱ ማለፉ ሲገለጥ ቆይቷል። በግሬ ሞት የጥቁሮች ሕይወት ዋጋ አለው በተባለው የጥቁሮች ንቅናቄ ላይ ቤንዚን ወይም ማቀጣጣይ በመጨመሩ በቦልቲሞር ረብሻና ተቃውሞ አስነስቷል ተብሏል። በመላ በመላ አገሪቱም ግዙፍ ተቃዋሚዎች ተካሂደዋል። በግሬሞት ተከሰው ለፍርድ የቀረቡት ሶስት ፖሊሶች ቀደም ሲል ከወንጀሉ ነጻ መባላቸውም ይታወሳል። አድማጮች ለዜና የተመደበው ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳነች ሳየንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን። ቀደም ብለን በመግቢያችን ወደ አስተዋወቅ ነው ዝግጅት ነው የምናልፈው የዲሞክራቲክ ፓርቲው ጉባኤ እየተካሄደ ወደሚገኝባት የምስራቅ ዩናይት ስቴትሷ የፔንሲልቬኒያ ክፍለ ግዛት ዋና ከተማ ፊላደልፊያ እናቀናለን። ሶራ አለኬ ከስፍራው እየዘገበልን ይገኛል። ሶራ፣ እንደምናመሸ እንደምናመሸ። አሉላ፣ እንግዲህ ወደ ማምሻው ዝግጅቶች፣ ሁለተኛው ቀን በተለየ ድምቀት የተካሄደበት ስነ ስርአት ነበር የተከታተል ነው። እስኪ ወደዚያ ውሰደን። ድምፁ ተቋርጠዋል መስለኝ፣ አሉላ? ይሰማሃል አሉላ? በአሜሪካ ታሪካዊ ከተማ ሌላ ታሪክ ሂለሪ ክሊንተን በአሜሪካ በታላቁ ወይም ደግሞ በትልቁ ፓርቲ ለፕሬዚዳንትነት ስታቹ የመጀመሪያ ሴት ሆኗል። በሂሊ አስጨራሽ ጉዞና ብዙ ሚሊዮን ዶላሮች ወጥቶበት ከዘጠኝ ዓመት በፊት የተጀመረው በመራራ አወዳደቅ ሳይሳካ የቀረው የሂለሪ ክሊንተን ፕሬዚዳንታዊ ውጭነት ውድድር ትላንት ማታ በፊላደልፊያ ከተማ በከተማቸው ታላቁ ከሆኑት ከተሞች አንዱ ነው ተጠናቋል። በፈሽታ ተጠናቋል ማለት ይቻላል አሉላ። ይህን ይመስላል And I move that Hillary Clinton be selected as the nominee. Hillary Clinton, your Democratic Party, your President Tawi in the Ton Botalakano. ነበር ያሉት ሂለሪ ክሊንተን ተፈካካሪያቸውን በርኒ ሳንደርስን ደግሞ እንደተጠበቀው አሸንፈው ለሚቀጥለው ውድድር እንደሚዘጋጁ ነው። በተጠበቀው ከአራት ሺ ሰባት መቶ ሰባ ስድስት የሚሆኑ እና ከተለያዩ አሜሪካ ግዛቶች የተወጣጡ የፓርቲ ተወካዮች፣ የንግዱ ማህበረሰብ እና የሲቪል ማህበራት ነበረ ትናንትና ድምጽ በመስጠት ሂላሪን የሾሙት ፕሬዚዳንት ክሊንተን የፕሬዚዳንት ክሊንተን የቀድሞ ባለቤት፣ የኒውዮርኩ ሴኔተር፣ የቀድሞ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ከዘጠኝ ዓመት በፊት የተጀመረው ፕሬዚዳንታዊ ምርጫ ሳይሳካል ያላቸው በፕሬዚዳንት ኦባማ ነበር ተሸንፎ ሳይሳካላቸው ቀርቶ አሁን ተመልሶበት ለፕሬዚዳንትነት የታጩት ትናንትና ዲሞክራቶች ጠቅላላ ጉባኤ ላይ ንግግር ያደረጉ ተናጋሪዎችም ሌሎችም ነበሩ። ክሊንተን በስራቸው ልምድ በስራ ልምዳቸው ባከናወኑት ተግባር፣ በመምራት ችሎታቸው ነው ያመሰገኗቸው አሉላ መልካም እንግዲህ በትላንቱ በርካታ ተናጋሪዎች በቀረቡበት ዝግጅት ምናልባትም የእሳቸውን ሕይወት ከማንም የበለጠ በቅርብ የሚያውቁ በርካታ ዓመታትም ብዙ አስርታትም ወደኋላ ወስደው ታሪካቸውን ያጋሩ አንድ ተናጋሪ ነበሩ። እኚህ ሰው ቢል ክሊንተን ናቸው። እስኪ የተከታተልክበትን እንስማ ስ በእኔ ቦታ ሆናችሁ እኔ የሰማሁትን ብትሰሙ ራት ላይ ሆነን ምሳ ላይ ይሁን ረጅም መንገድ በእግራችን እየተጓዝንም ይሁን የምትለውን ስትሰሙ፣ እንዴው ይህች ሴት በቃ ይሁን ይሁን የምትለው ነገር የለም እንዴ ትሉ ነበር። በሁሉም ነገር በቃ ወደፊት መግፋት መቀጠል ብቻ ነው የምታውቀው። እንግዲህ እንደሰማው አሉላ የቀድሞ የአሜሪካ ፕሬዚዳንት ቢል ክሊንተን ሂለሪ ክሊንተንን የስለው ሰው ናቸው በማለት ያመጓግሷቸዋል። ውድድሩ በሁለት ሰዎች መካከል ነው የተደረገው። አንደኛው አስመሳይ፣ ሌላኛው እውነተኛ ሰው በማለት ነበር ዶናልድ ትራምፕን የወቀሷቸው። ሌላው ደግሞ የቀድሞው ተፎካካሪያቸው የቨርመንት ሴነተር በርኒ ሳንደርስ ትናንትና ደጋፊዎቻቸውን ሂለሪ ክሊንተንን እንዲመርጡ ተማጽናቸዋል። ትላንት ማታ ደግሞ ራሳቸው መርጣቸዋል እንዲህ በማለት ቀደም ብለህ ባሰማህን ድምጽ፣ በእርግጥም ሳንደርስ ተፎካካሪነታቸውን ሳይሆን እሳቸውን ለምርጫ የሚያበቁ ሆነው ቀርበዋል። ታዲያ ሶራ፣ ይህ በተለየ ስሜት የታየ ምናልባትም ታሪክ የተሰራበት የተባለ የመጀመሪያዋ ሴት የአንድ ዋና ፓርቲ እጩ ሆነው የቀረቡበት አጋጣሚ ከቅዋሜም ማራቀም ቀደም ብለህ ያነሳሃቸው በርኒ ሳንደርስ ደጋፊዎች አንዳንዶቹ በድምፅ በሆታ ተቃውሟቸውን ሲገልጹ፣ አፋቸውን ሸብበው በዝምታ በተለይ የመገናኛ ብዙሀን የተቀመጣችሁበት አካባቢ በቴሌቪዥን መስኮት ተመልክተናል። ስለሱ ትነግረናለ? አሉላ እንደምታወቀው በርኒ ሳንደርስ ብዙ ሚሊየን ደጋፊ ነበራቸው። በተለይም አንድ ሺህ ዘጠኝ መቶ ዴሌጌት ወይም ደግሞ የፖለቲካ ተወካይ ነበራቸው የፓርቲ ተወካይ ነበራቸው። እነዚህ ሁሉ ድምፅ ሰጥተዋል ትናንትና። ሌሎች ደግሞ እነዚህ ሰዎች ከተማ ውስጥ ዞሬ እንዳነጋገርኳቸው ሌሎችም ደግሞ እንዳየው አፋቸውን በላስቲክ የሸፈኑ ሳይለንስ ወይም ደግሞ እንዳንናገር ተከልክለናል ያሉ በፌስቡክ ደግሞ በአማርኛ ፌስቡክ ላይ የተቀመጠው ሌሎችም እንዳነጋገር ናቸው። ምንድን ነው የሚሉት? እኛ በርኒ ሳንደርስ ይሄን ያደርግብናል ብለን ይከዳናል ብለን አልጠበቅንም። ምክንያቱም ደምተው ተጠቅሞበታል በጣም ለፍተውበታል። እንዲህ ማድረጋቸው ያሳዝናል በምል ነው በጣም ቅራኔያቸውን ያሰሙት። እንደውም እንደሚቀጥሉ ነው፣ ተቃውሟቸውን እንደሚቀጥሉ፣ እንደማያቆሙ ነው። እስካሁንም እንደሚቀጥሉ ነው የተናገሩት። ተሉላ በዚህ ዲሞክራሲ ቦታ አልተሰጣቸውም ብሶት ያላቸው ናቸው። አገለሉን ነው ያሉት። ሌሎችን ሲጠቅሙ ዲሞክራሲያችን የተቋማትን ወይም የንግድ ኮርፖሬሽኖችን እንዲቆጣጠሩት ሆኗል ያሉት የሳንደርስ ደጋፊ ናቸው፣ ከልኡካኑ መካከል ታዲያ። በድጋፍ በኩልስ ክሊንተንን በመደገፍ የቀረቡ የተናገሩትን ድምጽ ያገኘው ይኖር ይሆን? ድምጻቸውን አግኝቻለሁ። ምንድን ነው ብዙ የምሉት እነሱ ለእነሱ የፌሽ ቀን ነው፣ የደስታ ቀን ነው። ምክንያቱም ይሄን ይደርሳል እንደርሳለን ብሎን እንደነገሩኝ ማለት ነው። እዚህ እንደርሳለን ብሎን አልጠበቅንም። ምክንያቱም በጣም የደከሙበት ወደ ሚሊዮን ብር ወደ አስር ሚሊዮን ብር ምናምን የወጣበት ውድድር ነበረ። ሂላሪ ክሊንተን ራሳቸው ተናግረዋል። እንደውም ሂለሪ ክሊንተን እንደ ነበር ያሉት ማሸነፋቸው እንደታወጀ ከኒውዮርክ ከምርጫ ቅስቀሳ እንዳስተላለፉ በሳተላይት እንዳስተላለፉት ማለት ነው እንዲህ ቀኑ የእኛ ቀን ነው። እንደውም በጥሬሱን ተረግሞ ይሄ መስተዋቱን በጣጠስ ነው ወይም ደግሞ አደቀቅ ነው ነው ያሉት። ምናልባት ሳተኛ አምሽታ የቀረች ልጅ ካለች ይህን ፕሮግራም እየተከታተለች ያለች ልጅ ካለች ቀኑ የእናንተ ነው እና ምናልባት ቀን የእናንተ ብቻ አይደለም፣ የሚቀጥለው የእናንተ ጊዜ ተዘጋጁበት፣ እናተዘጋጁበት ነው ያሉት። ስለዚህ ደጋፊዎቹ በጣም ደጋፊ እንዳላቸው ነው፣ ድምጻቸው በቴክኒክ ምክንያት ምናልባት ካልተጫወተ እንጂ ደጋፊ እንዳላቸው ነው ብዙ ያየንና የተረዳነው፣ አሉላ። ከደጋፊዎች ያንዳቸውን ከደጋፊዎቻቸው ያንዳቸውን እንስማ ጥቁሮቹ ሴቶቹ ተከልክለው የኖሩት መብት የተከበረባት ምሉ አሜሪካን ላይ በቃው እንዴ እንደሰማው አሉላ፣ ለእነሱ የደስታ ቀን ነው፣ ለሌሎች ደግሞ የሐዘን ቀን ነው። በሌላ ለበኩ የእነሱ በጣም ያበሳጫቸውና እንደውም እዛ ስብሰባ አዳራሹ ዞሬን እንዳየ ነው። ብዙዎቹ በጩኸት ነበር ሐዘናቸውን የገለጹት፣ ሌላው ደግሞ በደስታ። የተለያየ ቅልቅል ነበረው ማለት ይቻላል አሉላ። ግሩም ነው። የምርጫ ሂደቱም የጠበቀ ፉክክር የታየበት የሳንደርስ ደጋፊዎች በተለየ ስሜት አሁንም ድረስ ባልተቋረጠ ተቃውሟቸውን እየገለጹ ያሉበት የሚደግፏቸውን ሳንደርስን ሳይቀር የተቃውሞ አስተያየታቸውን ከመስጠት ያልተመለሱበትን ተመልክተናል። ሶራ፣ ወደ ዛሬው ምሽቱ ተወስደን እንግዲህ የትላንትናው ምሽት ብሎ ይህን ከመሰለ ዛሬስ ምን ይጠበቃል? እንደ ባጭሩ በዛሬ ምሽት የሚጠበቀውን ሁኔታ ብትገልጽልን ትላንትና እንዳየኸው የትላንት የድሮ ፕሬዚዳንቶች ናቸው የተናገሩት። ዛሬ ደግሞ የአሁኑ ፕሬዚዳንቶች ናቸው የሚናገሩት። ፕሬዚዳንት ኦባማ ይናገራሉ፣ ጆ ባይደን ይናገራሉ። እነዚህ ሁለቱም ድሮም ከእሳቸው ጋር ከሂለሪ ክሊንተን ጋር ዞሮ በተለያዩ መድረኮች ሲደግፏቸው መምራታቸውን ሲጠብቁ ነበሩ። እንደ መመሩ ህዝቡን ሲያሰባስቡላቸው ወይንም ደግሞ ሲመክሩ ሲመሰክሩላቸው ነበሩ እንግዲህ ያለፉበትን አብሮ ያሳለፉበትን የዘጠኝ ዓመት ጉዞ ከፕሬዝዳንት ኦባማ ጋር ስምንት እና ሰባት ዓመት ያሳለፉበትን ይናገራሉ። ፕሬዚዳንት ኦባማ በዚህ ነው በብዛት የምናገሩ ስለሳቸው ፕሬዚዳንት ኦባማና ጆ ባይደን ናቸው አሉ። ለዛሬ ግሩም ሶራ፣ እንግዲህ የዛሬውንም ምሽት ሂደት ተከታትለ በነገው ምሽት ታቀርብልናለ። ሳምንቱን ሂደቱ እስከሚጠናቀቅ ድረስ ዘገባዎች ይህንን እንጠብቃለን። ለአሁኑ አመሰግናለሁ። መልካም ቀን። አመሰግናለሁ። መልካም ቀን። ከደቡብ ሱዳን በያዝነው ነው የአውሮፓ ዓመት የመጀመሪያ ስድስት ወራት ወደ ዩጋንዳ ከገባው የሚበልጥ ቁጥር ያለው ስደተኛ ባለፉት ሶስት ሳምንታት ውስጥ ብቻ መግባቱን የተባበሩት መንግሥታት ድርጅት አስታወቀ። የድርጅቱ የስደተኞች ጉዳይ ከፍተኛ ኮሚሽነር ከሚገኝበት ጄኔቫ ሊሳ ሽላይን ተከታይን ዘግባለች። ሰለሞን አባተ ያቀርበዋል። ደቡብ ሱዳን ዋና ከተማ ጁባ ውስጥ ባለፈው ሐምሌ አንድ በተቀናቃኞቹ ወገኖች መካከል ውጊያ ከተጀመረ ወዲህ 37 ሺህ ደቡብ ሱዳናውያን ድንበር እያቋረጡ ወደ ዩጋንዳ መግባታቸውን የስደተኞች ጉዳይ ከፍተኛ ኮሚሽነሩ አስታውቋል። 300 ሰው የተገደለበት ግጭት ለጊዜው ጋብ ቢልም በዋና ከተማይቱ እና በሌሎችም አካባቢዎች ውጥረቱ እንደ በረታ መሆኑ ተገልጿል። ሁኔታው ወደ ተሻለ መረጋጋት ይሄዳል የሚል እምነት እንደሌለው የመንግስታቱ ድርጅት የስደት ጉዳዮች መርሃ ግብር አመልክቷል። የሚሰደደው ሰው ቁጥርም እየጨመረ መምጣቱ እየተነገረ ነው። የዩኤንኤችሲአር ቃል አቀባይ ኤድሪያን ኤድዋርድስ በሰጡት መግለጫ ከአስር ቀናት በፊት ወደ ዩጋንዳ የሚገባው ሰው ቁጥር በቀን በአማካይ 1500 የነበረ ሲሆን ባለፈው ሳምንት ውስጥ ግን ቁጥሩ ወደ አራት ሺህ ማሻቀቡን አመልክቷል። አሁን እየመጡ ያሉት ሰዎች የሚናገሩት ውጊያ እንደቀጠለ መሆኑን ነው። የታጠቁ ኃይሎች ዘረፋ እንደሚያካሄዱ፣ ቤቶችን እያቃጠሉ ሲቪሎችን እየገደሉ መሆናቸውንም እየተናገሩ ነው። አንዳንድ ሴቶችና ሕፃናት እንደሚሉት ታጣቂዎቹ በሚያካሄዱት ምልመላ እና ወንዶቹ ድንበር እንዳያቋርጡ በመከልከላቸው ምክንያት ከባሎቻቸውና ከአባቶቻቸው ጋር ተለያይተዋል። ፕሬዚደንት ሳልቫ ኪር ተቀናቃኛቸው የነበሩትንና ፈርመውት በነበረው ስምምነት መሰረት ወደ ጁባ ተመልሰው የነበሩትን ምክትል ፕሬዚደንቱን ሪያክ ማቻርን ስምምነቱን ሲያደራድሩ በነበሩት ታባን ዴንግ ጋይ ከተኳቸው ወዲህ የፖለቲካው አዝማሚያ መለወጡ እየተሰማ ነው። ይህ ሁኔታ በተቃዋሚዎቹ በራሳቸው መካከል መከፋፈል እየሰፋ መምጣቱን እንደሚጠቁም ታዛቢዎች እየተናገሩ ናቸው። እነዚህ አዳዲስ አዝማሚያዎች በሁኔታው ላይ ስለሚኖራቸው ጫና መናገር እንደማይችሉ የዩኤንኤችሲአሩ ቃል አቀባይ ኤድዋርድስ አመልክተዋል። ይሁን እንጂ አዲሶቹን ስደተኞች ማስተናገድ የሚቻልበት ሁኔታ በጥብቅ ያሳሰበው መሆኑን ቃል አቀባዩ ለቪኦኤ ገልጸዋል። ይህ አብስቶ የሚያሳስብ ጉዳይ ነው። እዚህ ያለን አቅም እጅግ የተወሰነ ነው። ዩኤንኤችሲአር መሰረታዊ የሆኑ ሕይወት ማቆያ ድጋፎችን ከመስጠት ያለፈ መጠለያን ጨምሮ ሌሎች አገልግሎቶቹን የማቅረብ አቅም እንደሌለው ተናግረዋል ቃል አቀባዩ። ለማንኛውም ግን ሌሎች ዘላቂ መፍትሄዎች እስከሚገኙ ድረስ አዳዲስ መጪዎቹን ለማሳረፍ ሲባል ጊዜያዊ መጠለያዎች እየተሰሩ መሆናቸውን ቃል አቀባዩ ኤድዋርድስ አክለው አመልክተዋል። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የሚበዛውን ዝግጅታችን የዲሞክራቲክ ፓርቲ ጉባኤ እየተካሄደ ወደሚገኝባት የምስራቅ ዩናይትድ ስቴትስ ፔንስልቬኒያ ክፍለ ግዛት ዋና ከተማ ፊላደልፊያ የሚያደርግ ነው። ኋላ ላይ ያሉ በሁለተኛው አጋማሽ የሚኖሩ ዝግጅቶቻችን ይበልጡን እዚያው የሚያቆዩን ይሆናሉ። ታዲያ ከዛ በፊት አዳነች፣ የሙዚቃ ፋታ እዚህ ግድም እንውሰድ። አዎ፣ ምን ሙዚቃ ነው የሚቀርበው ዛሬ? ዛሬ የተመረጠልን ልበለን፣ የመረጥኩት ስላልሆነ ግሩም ዜማ ነው። አበባ ደሳለኝ ናት፣ ግርማ ሞገሴ የምትለን በ አበባ ደሳሌን ግርማ ሞገሴ ፋታ እናደርጋለን። በአበባ ደሳለኝ ግርማ ሞገሴ ዘና እንዳላችሁ ተስፋ እናደርጋለን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በኢትዮጵያ የሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ ሦስት ሰዓት ከ29 ያመለክታል። ሰዎችን ከዳነች ፍሳዬ ከ35 ዓመታት በፊት ፕሬዚደንት ሮናልድ ሬገንን ለመግደል ሞክሮ የነበረው ጆን ሂንክሊ ዋሽንግተን ውስጥ ከነበረበት የመንግሥት የአእምሮ ሕክምና ሆስፒታል በቅርቡ እንደሚለቀቅ ታውቋል። የዩናይትድ ስቴትስ የወረዳ ዳኛ 61 ዓመት ዕድሜ የሆነው ሂንክሊ ለራሱም ሆነ ሌሎች አደገኛነቱ ስላቆመ ከሕክምና ተለቆ በቨርጂኒያ ክፍለ ሀገር ዊልያምስበርግ ከሚገኙት እናቱ ጋር እንዲኖር ይፈቀድለታል ብለዋል። ሂንክሊ ከተለቀቀም በኋላ ለአንድ ዓመት ያህል የተለያዩ ክትትሎችና የአእምሮ ሕክምና ይደረግለታል። የተሰጠውን ህግ ከጣሰ ግን እንደገና ወደ ሆስፒታሉ ይመልሳል ተብለዋል። የዲሞክራቲክ ፓርቲ ብሔራዊ ጉባኤ በፊላደልፊያ ከተማ በቀጠለበት አዳራሽ ትላንት ማታ የ43 በዩናይትድ ስቴትስ ፕሬዚዳንትነት ያገለገሉ ሰዎች ምስሎች አንድ በአንድ በትልቅ ቴሌቪዥን ብቅ እያሉ ታይተዋል። ምስሎቹ ሁሉም የወንዶች ናቸው። የፕሬዝደንት ባራክ ኦባማ ምስል ከታየ በኋላ ታዲያ በቴሌቪዥን ላይ የነበረው ምስል ከከሰመው በኋላ ተሰባብሮ የመውደቅ ምስል አሳየ። ከዚያም በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ አብይ የፖለቲካ ፓርቲን ወክሎ ለመወዳደር የተመረጡት ሂለሪ ክሊንተን በቴሌቪዥን ብቅ አሉ። እንደ አውሮፓ አቆጣጠር ጥቅምት 2013 ዓ.ም ላይ በብዙ መቶዎች የሚቆጠሩ ኤርትራውያን አውሮፓ ለመግባት ከ400 ሜትር ያነሰ ርቀት ሲቀራቸው አልቀዋል። ላምፓዱሳ የተባለው የጣሊያ ደሴት እየታያቸው በተሳፈሩበት ብዛት የተጨናነቀው ጀልባ መስመጥ ጀመረ። እርዳታ ለማግኘት ምልክት ለመስጠት ሲሉ አንድ ብርድ ልብስ በእሳት አቃጠሉ። ሆኖም ጀልባው ላይ እሳት ሳስነሳና ተሳፋሪዎቹ በአንድ ቦታ ላይ ስለተፋፈጉ ጀልባው ተገለበጠ። ክቡራትና ክቡራን አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳኝ ፍሳሐየነን ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሁን ወደ ቀዳሚው ሳምንታዊ ቅንብር ዲሞክራሲ በተግባር፣ አሁን ወደ ሳምንታዊ ቅንብር ነው የምንሄደው። ታዲያ አሁንም ጉዞ በዩናይት ስቴትስ ፕሬዝዳንታዊ ምርጫ የዴሞክራቲክ ፓርቲ ጉባኤ እየተካሄደባት ወደምትገኘው የፊላደልፊያ ከተማ ባለፈው ቅዳሜ በፔንሲልቬንያ ግዛት ኢትዮጵያውያን በአንድ ብሔራዊ መናፈሻ ተሰባስበው እንጀራ በወጥ ባርቢኪዩ ወይም ስጋ እየጠበሱ ሙዚቃ እያደመጡ አብረዋሉ፣ ይለናል ሄኖክ በመግቢያው ሲንደረደር። የዴሞክራቶቹ ፓርቲ ጉባኤ በሚካሄድባት ግዛት ባልደረባችን ሶራ ሀለኬ ሶስት ኢትዮጵያውያንን ለምን እንዲህ እንደሚሰባሰቡ ስለ ኑሯቸውና በሚኖሩባትም ዩናይት ስቴትስ የፖለቲካ ተሳትፏቸውን መጠየቁን ጠቅሶ ተከታዩን አቀናብረዋል። አረገወይን መሳላ፣ ሀያታሌ አዲሱ እግዚአብሔር ይስጥልን አመሰግናለሁ እስቲ ትንሽ ስላለንበት ቦታ ስለ ፓርኩ ትንሽ ንገሩ ፓርኩ የስቴት ፓርክ ነው በፊላደልፊያ አካባቢ የሚገኝ በየአመቱ ይህን የመሰለ መሰባሰብ የምናደርገው ለኢትዮጵያኖች ለመገናኛ ጭምር ብለን ነው። ምንድን ነው? ስለዚህ የዚህ ፓርክ ሰዎች እንዲመሰባሰብ ጥቅሙ ምንድን ነው? ኮሚኒቲ አለ፣ ህጻናታቸው አሉ፣ ብዙ ሰው አለ፣ ይበላል፣ ይጠጣል። እንጀራ እየበሉ ይታየኛል። ጥቅሙ ምንድን ነው? ለኮሚኒቲ የሚያወጣው ጥቅሙ አዝ ሁላችንም ፎሪነር እንደመሆናችን መጠን ሁላችንም ተገናኝተ ልጆቻችን የምናስተዋውቅበት ካልቸራችን የምናስተዋውቅበት እና ዋናው መገናኛ የሚሆን ፓርክ ነው እና ሁል ጊዜ አለም በየአመቱ ጌት ገጠር ነው። ለሁላችን መገናኛ መቀራረብን ያመጣል። ሰውን ያስተዋውቃል። ጥሩ ነው። አንድነትን ያመጣል። አንድነትን የሚያመጣ ግንኙነት ነው ይሄ። ይህን ደግሞ የሚያደርገው ዋና ኮሚኒቲያችን ነው። ኮሚኒቲያችን በአሰባሰበው ሁል ጊዜ እንደዚህ እናደርጋለን። ቆንጆ ዝግጅት ነው በጣም አቶ አዲሶ ማአቶ ይታየኛል ምን ሰማሃል እንዳለችው ሰዎችን ያቀራርባል። ብዙ ሰዎችን ያስተዋውቃል። ህጻናቶች አሉ ምንን ምታስቡ በጣም ትልቅ ደስታ ነው የሚሰማኝ። እኔ እንግዲህ እንደነገርኩ ከዚህ በፊት ሞ ሰላሳ ሁለት ዓመቴ ነው። እዚህ ሀገር በዘጠኝ ዓመቴ ነው የመጣሁት። ና ስለ ሀገራችን ብዙ ነገር እንማራለን፣ ባህላችን እንማራለን። እዚህ አብሮ መብላት፣ አብሮ መጠጣት እንዲያ ነገሮች ስለሚማሩ በጣም ደስ ነው የሚለኝ ልጆቻችን ደግሞ ከትልቆቹ ባህላቸውን ይዘው ወለብ የሚቀጥለው ጀነሬሽን ስለሚያስተላልፉ ያ ደስታ ትልቅ ደስታ ነው የሚሰማኝ። ና ይሄ ነገር ደግሞ በየዓመቱ ኮንቲንዩ በማድረጋችን ደግሞ የበለጠ ደስታ ይሰማኛል። ኮሚኒቲ ውስጥም ጸሐፊ ሁኜ ስለምሰራ ሆነዚ ስራችን እንደዚ አብቦ ሳየው በየዓመቱ በጣም ነው ደስ ወደ ምርጫው እንመለስና እንግዲህ እንደምናውቀው አሜሪካ ምርጫ እያደረገች ነው ያለችው ዲሞክራቶች ሰኞ ጀምሮ ይሰባሰባሉ። ስለ አሜሪካ ምርጫ ምንድን ነው የሚያስቡት? ብዙ ሺ ብዙ ሺ ሰዎች እዚህ ይመጣሉ። ምንድን ነው የሚያስቡት ስለ አሜሪካ ምርጫ? እንግዲህ እኔ ቀደም ብዬ የመጣሁት በ1968 ነው በዚህ ሀገር እና የመጀመሪያው ምርጫ አይቻለሁኝ። ከዚያ ጀምሮ ምርጫ አይቷል ማለት ነው ብዙ ምርጫ አይቻለሁኝ እና ብዙ ዲሞክራት ሪፐብሊካን ሲወዳደሩ አይቻለሁኝ። ከፖለቲካው ውስጥ ፓርቲሲፔት አደርጋለሁኝ። እና እኔ ክፍሌ ወይም ደግሞ የጎጤ ተመራጭ የዲሞክራቲክ ኮሚቴ አባል ነኝ። ስለዚህ የፖለቲካውን ጉዳይ ባይበዛም በመጠኑ ነው አውቃለሁ። እና ስለዚህ ፊላደልፊያ በመሆኑ ደግሞ በጣም እደሰትበታለሁ። አንድ ጥያቄ ሊጨምር ዲሞክራት ነዎት እርሶ? አዎን። የዲሞክራቲክ ፕሪንስፕል ምንድን ነው? ለምንድን ነው ከሪፓብሊካ በምንድ ነው የሚለዩት? የዲሞክራቲክ አመራር ወይም ደግሞ የፖለቲካል ሲስተም በጠቅላላ ሕዝቡን የሚያሰባስብ ነው። ለህዝቡ በብዛት ለህዝቡ አሰባሳቢነት አለው። የሪፐብሊካን ግን ትንሽ ለበኔ አስተሳሰብ ለሀብታሞችና ለጥቂቶች ሰዎች ነው። ጥቂቶች ሰዎች ለምሳሌ በመንግስትም ሲከድ ሴት የራሷን አስተዳደር እንዲኖራት ይላሉ። አንዳንድ ጊዜ ጥሩ ነው፣ ግን ያ ደግሞ ለሌላው ሕዝብ የአሜሪካን ታክስ በጣም ነው የምንከፍለው። ፌዴራል ታክስ፣ ያ ሁሉ ታክስ ለስቴት ብቻ ከሄደ ብዙ ድሃዎች ሊጎዱ ይችላሉ። ስለዚህ የዲሞክራቲክ እኔም የማምንበት በጠቅላላ ድሃውን ሁሉ የሚሰበስብ ለድሃ አስፈላጊውን ነገር ሁሉ የሚሰጥ ነው ብሎ ነው የሚያምኑት። ይህን ያስተማመን በዚህ ተስማሚያለሽ? ፍትበደ እስማማለሁ። ስንት ዓመት መርጠሻል? ሶስተኛ ዓመቴ ነው አሁን ሶስተኛ ዓመቴ ነው አሁንም ዲሞክራት ነው የሚመርጠው ወደፊትም ነው የምመርጠው። ብዙ የኛ አገር ህዝብ ጠቅላላ አዘ ፎሪነር ብዙዎቹ ሎ ኢንካም ፋሚሊ ነው። ሎ ኢንካም ፋሚሊ ደሞ ሲሆን ኢንሹራንስ አለ ብዙ አይነት፣ ብዙ ሰው የሚሰራው ሎ ጃብ ነው የሚሰራውና አይ ሆፕ አሁንም ዲሞክራት ሆኖ ብዙ አይነት ገነፍት ያገኛል ብዬ አስባለሁ። ለደሃው ህዝብ ለደሃው ህዝብ አዎ፣ ለፎሪነር ህዝብ ማለቴ ነው እና ደፍነት አይ ሆፕ ዲሞክራት ያሸንፋል ብዬ ምርጫ ይሞደዛ ነው። ቴንክ ዩ የተለየ ሀሳብ የተለያየ ብዙ ማሳብ የለኝም፣ ግን በሪፐብሊካንም ቮት አድርጊ ያለው በሎካል ኤሌክሽኖች ን ምስ የፌደራል ኤሌክሽን ላይ ሲሆን ግን ለፕሬዚደንትስ የዩናይትድ ስቴትስ ወደ ዴሞክራት አዘነብላለሁ። ግን እኛ አሜሪካዎች ብዙ ጊዜ የምንለው እዚህ የምንኖረው ሰዎች ፖለቲካ ሎኮል ነው እንላለን እና ብዙ በሎኮል ላይ አክቲቭ መሆን ነው የሚሻለው። ደን ከፌደራሉ ጋር ነው የሚባለው። ብዙ ፖሊሲዎች ኢምፓክት የሚያደርጉን የፍላልፌያ ከተማዎች በካውንስል በሜይሩ ወይም በገቨርነሩ ወይም በስቴቱ ሲሆን ነው ሎካል ኢምፓክት ያለው ሞር ኦር ለስ ፌደራል ጎቨርንመንት ላይ እና እዛ ላይ ወደ ሪፐብሊካን ሳይድ ማድረግ ጀምር ያለው ግን ኢንተርምስ ኦፍ ለፕሬዚደንሲ ወደ ዴሞክራቲካን አዎ። ወደ ቢዝነሱ ልጠይቄና ቅድም እንደነገርከኝ ትንሽም ብትሆን ቢዝነስ እንዳለ ይሁንም የራስ ነገር እንዳለ ነግረኛል። ብዙ ሺ ሰዎች እዚ ከተማ ይመጣሉ፣ ወደ 50 ሺ የሚገመቱ ሰዎች ይመጣሉ። እነዚህ ሰዎች ይበላሉ፣ ይጠጣሉ። ከተማው ደግሞ ወደ 168 ሚሊዮን ዶላር ያስገኛሉ ተብሎ ይጠበቃል። ያየኸው ለውጥ አለ? ምን አይነት ቢዝነስ ነው የምትሰራው ወይም ንግድ ነው የምትሰራው? ያየኸው ለውጥ አለ በራሴ ላይ አዎ፣ እንደዚህ ትልቅ ያሉ ኮንቨንሽን ከተማ ውስጥ ሲመጡ እስፔሻሊ የኔ ሎኬሽን ሁለት ብሎክ ነው ከዋና ከተማው ዳይሬክትሊ ክሮስ ስትሪት ነው ከኮንቬንሽን ሴንተሩ ራሱ ሰው እኛ ዊኬንድ ላይ ብዙ ጊዜ ካስተመር የለንም፣ ዳውንታውን ስለ መንዴ ቱ ፍራይዴ የሚሰሩት ሰዎች ወደ ቤታቸው ስለሚሄዱ፣ ኮንቬንሽን ሲኖር ግን ድራስቲክሊ በ60 ከ70 ፐርሰንት በላይ ኢንክሪስ ያደርጋል እና ለከተማው በጣም ትልቅ ምንጭ ነው ለእኔ ለራሴ ለቢዝነስ የራሱ በጣም ትልቅ ነገር ነው። ይህንን ነገር ምስ አላረግም ብዬ ነው እንጂ እዛ ሁኜ ካሽ ሬጅስተር ላይ መስራት ነበረብኝ። ዛሬ ስለ ወጣቱ ለወጣቱ የምታስተላልፉ መልእክት ምረጡ፣ ወይንም እንዳርጉ የምታያቸው ነገር ለወጣቱ? ምረጡ፣ ቤት አትቀመጡ፣ ውጡ፣ ምረጡ፣ ዲሞክራት ምረጡ፣ ሪፐብሊካን ምረጡ፣ ጀስ ጋው አውት ን ቮት። ካልመረጥን ልዩነት አናመጣው። ከሰራሰ ከሰላሳ አመት በላይ ቆይቻለሁ ብለውኛል። እስቲ ትንሽ አንድ ደቂቃ በምታልቅ ጊዜ ውስጥ ወጣቱ የሚያስተላልፉ ወይም ጠቅላላ ላይ የሚሰማን የሚያስተላልፍ መልክ አለ። በጣም ለኢትዮጵያውያኖች የማስተላልፈው ነገር መሳተፍ ይኖርብናል። ትልቅ የሆነ ኢምፓክት አለው የፕሬዚዳንቱ መመረጥ። ከዚያም በላይ ኮንግሬስ፣ ሴኔተሮች የሚመረጡ አሉ። እነሱንም ስማቸውን እያወቅን መምረጥ፣ መሳተፍ ይኖርብናል። ስለዚህ ተሳተፉ እላለሁ። እግዜር ይስጥልን። እንግዶችንም በጣም አመሰግናለሁ። እግዜር ይስጥልን። ክብራትና ክቡራን አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ሰውራ ሀለኬ በተለያዩ ሌሎች ፕሮግራሞቻችንም ከፊላደልፊያ የሚዘግባቸውን ዝግጅቶች ያቀርብልናል። አሁን ወደ ሌላ ቅንብር ነው የምናልፈው፣ ዲሞክራሲ በተግባር ሳምንታዊው ዲሞክራሲ በተግባር የዩናይትድ ስቴትስ መንግሥት በዚህ ዓመት በርካታ ሺህ አፍሪካዊ ወጣቶችን የመሪነት ሥልጠና በመስጠት ላይ የሚገኝ መሆኑን ጠቅሶ እነኚህ ወጣቶች በማህበረሰባቸው ውስጥ ለውጥ ለማምጣት የያዟቸውን ስራዎችና ሀሳቦች እንዲያሳኩ እርስ በርስም እንዲማማሩና እንዲገናኙ ያመቻቻል ይላል። አድማሱ ሉካሌ ተወልዶ ያደገው በአንዲት ኢትዮጵያን ከደቡብ ሱዳንና ከኬንያ ጋር የምታዋስን የድንበር ከተማ ነው። የማንዴላ ዋሽንግተን የፕሬዚዳንታዊው ቀጠና የተባለው ተቋም ወይም ህብረት ወይም ስነ ስርዓት ተሳታፊ ነው። ኬኖክ ሰማ ጊዜር ጋር ያደረጉት ቆይታ ወጣቱ በሰላም ግንባታ የያዘውን ጥረት የሚዳስስ ይሆናል ነው። በመጀመሪያ ስሜ አድማሱ ለኳ ላይ ክደው ይባላሉ። ተወልጄ ያደግኩት ኪቢሽ የምትባል የድንበር ከተማ ነው። ኪቢሽ ማለት በደቡብ ክልል ደቡብ ኦሞዞን በእኛንጋቶም ወረዳ በኬንያ በኢትዮጵያና በደቡብ ሱዳን ድንበር መካከል የምትኖር ትንሽ ከተማ ነች። እንሰራ የነበረው የአካባቢ በቀል ኤንጂኦ በማቋቋም ነበረ የዛ የደቡብ ኦሞ ተወላጅ የሆኑ ሰዎች የሆኑ ልጆች አንድ ላይ በመሆን እዛ ያለው ሁልጊዜ በተደጋጋሚ ይነሳ የነበረ የብሔር ብሔረሰቦች ግጭትን ለመቀነስና ብሔር ብሔረሰቦቹ በሰላም በሰላምና በመግባባት በመመቻቻል አብሮ እንዲኖሩ የተለያዩ የፒስ ዳያሎጎችን በማመቻቸት ስልጠናዎችን በመስጠት እንሰራ ነበር። እኛም በተከታታይ የምንዘግበው ነው። አሁን የጠቀስከው ደቡብ ሱዳን፣ ኬንያና ኢትዮጵያ ድንበር አካባቢ ያለው የተለያዩ ግጭቶች የሚነሱበት ነው። በቅርቡ እንዲያውም በደቡብ ሱዳንና በኢትዮጵያ ድንበር አካባቢ ግጭት ተነስቶ ከብት መንዳት፣ ልጆች መውሰድ መታኮስ የመሳሰሉ አሉ። ግን ከዛም ያለፈ ደግሞ አብሮ መናገድ፣ አብሮ መስራት፣ በእንጀራ ጉዳይ ላይ ደግሞ መተባበር አለ። እስኪ በአካባቢ ያሉትን ሰላም ለማስፈን ያሉት ፈተናዎች ምን እንደሆኑ እና ደግሞ ሰላም ለማምጣት እድል የሚፈጥሩ በጎ ነገሮች ምን እንደሆኑ ግለጽ። ኦኬ፣ መጀመሪያ ከጥሩ አጋጣሚዎች ወይም ደግሞ ኮኔክተር ከሆኑ ነገሮች ልጀምር። ደቡብ ኦሞ በተለይ እኛንጋቶም ድንበር አካባቢ የሚኖሩ ብሄረሰቦች በዛ በኩል ካሉት ብሄረሰቦች ጋር ሁም በጣም የሚያገናኛቸውና የሚያቆራኛቸው ነገሮች አሉ። ለምሳሌ ወደ ኬንያ፣ በኬንያ በኩል ሰሜን ኬንያ ላይ ቱርካና የሚባል ብሄረሰብ አለ። ከኛንጋቶም ጋር በምንም ታምር መለየት አችልም። ቋንቋ አንድ ነው፣ ባህልም አንድ ነው፣ የኑሮ ዘይቤም አንድ ነው፣ ሁሉም ነገር አንድ ነው። ነገር ግን ይጋጫሉ፣ ይዘራረፋሉ፣ ይገዳደላሉ። ወደ ሱዳን ደቡብ ሱዳን ድንበር ስትመጣ ደግሞ ቶፖሳ የሚባል አለ። በተመሳሳይ እኛንጋቶም የሚባል ደግሞ ወደዛ ያሉ አሉ። እኛንጋቶም ናቸው። የደቡብ ሱዳን ሰብጀክት ናቸው። ለኢትዮጵያ ደግሞ ለደቡብ ሱዳን ናቸው። በተመሳሳይ እነዛም እንደ ኬንያ ቱርካና ሁሉ እንደዚሁ ሼር የሚያደርጓቸው ቫሊዎች አሉ። ለምሳሌ ቋንቋ፣ ባህል፣ አለባበስ ብዙ ሼር የሚያደርጓቸው ነገሮች አሉ። ሶ እነዚህ ቫሊዎች ተጠቅሞ እነዚህ በሁለቱ የሚጋጩ ወገኖች ማቆራኘት ይቻላል። አንድ ላይ ማምጣት ይቻላል፣ ግን ቻሌንጁ ምንድነው? እዛ ጋ የተቀመጠው ድንበር ፖለቲካል ድንበር ዘለ ወደዛ ያንን ስራ መስራት አትችልም፣ ፍቃድ የሚሰጥ አካል የለም። በኢትዮጵያ በኩል ስትመጣ በተለይ የሰላም ስራን ለመስራት ብዙ አዳጋች ወይም ደግሞ ተግዳሮት የሚሆኑ ብዙ ነገሮች አሉ። እኔ ካጋጠሙኝ ማለት ለምሳሌ የመንግስት ፖሊሲ ባይጽፍ ትንሽ እንደ ተግዳሮት የገጠሙበት ሁኔታ አለ፣ ምክንያቱም የ2009 የሲቪል ሶሳይቲ አዋጅ ምናልባት ልታወቅ ይችላለች። ያ አዋጅ ማንኛውም መንግስታዊ ያልሆነ ድርጅት በሰላም ግንባታና በግጭት መከላከል መስራት አይችላም። ቢሰራም እንኳን የራሱን የሆነ ሪሶርስ እንጂ ከሌሎች ከዶነሮች እንደዚህ ሪሶርስ አግኝቶ መስራት አይቻልም። አሁን የምሰሩት ስራ ስንመለከት ለኢትዮጵያ መንግስት ብቻ ሳይሆን የኬንያን መንግስት፣ የአካባቢው የቀጠናውን ጸጥታ በመጠበቅ ረገድ በማህበረሰቦች መካከል ውይይት እንዲኖር የቆዩ ደግሞ ሰላም ሊያመጡ የሚችሉ ባህላዊ መንገዶችንም የምትፈልጉበት ግጭት ለማስወገድ የምትጥሩበት ነው። ምን ያህል ጎዳችው? በእርግጥ ብዙ ጎቶናል። ጎቶናል ስል ህዝቡን ወክዬ ነው ጎቶናል አልኩ። ምክንያቱም የዛ አካባቢ ተወላጅ ስለሆነ ህዝቡ የንን ፔን ማለት የነሱ ፔን ይሰማኛል። ምክንያቱም አዋጁ ከመጣ በኋላ የተለያዩ ኢንሲደንቶች ተከስተዋል። በተለይ በቱርካና እና በእኛንጋቶም እንዲሁም በቱርካና እና በዳሴነች፣ በሱርማ እና በእኛንጋቶ ብዙ ብዙ ኢንሲደንቶች ነበሩ። እነዛ ኢንሲደንቶች ኢንተርቪን ለማድረግ እኛ ሜቢ የዛ ስራ የፒስ ፕራክቲሽነር የሆኑ ሰዎች ኢንቮልቭ ለማድረግ አጋጣሚ ማግኘት አልቻለም። ሁሉም በርደን ማለት ብዙ በርደን ወደ መንግስት ሄደ። መንግስት ደግሞ ያን ኮፕ ማድረግ አልቻለም። የተወሰኑ ቦታዎችን ኢንተርቪን ማድረግ እሱ ብቻ አይደለም። ወደዛ ሌጋል ኤንቲቲ ይዞ ወደ ኬንያ ተሻግሮ ስራውን ለመስራት ቻለንጅ የሆነበት ጊዜ አለ አስታውሳለሁ። የወረዳ አስተዳዳሪዎች ያንን ፕሮፐርሊ ያልሰሩበትም ሁኔታ አይቻልም። ስለዚህ የአካባቢው አስተዳደር በተለይ እዛው ኬንያ ያለው የአካባቢ፣ ኢትዮጵያ ውስጥ ያለው የአካባቢ አስተዳደር፣ ደቡብ ሱዳን ውስጥ ያለው የአካባቢው አስተዳደር እንደዚህ እርስ በርስ ከድንበር ተሻግረው የሚሰሩበት አሰራር አላቸው። እናንተስ እንደ ማህበረሰብ መሪ እዛ ገብታችሁ እንስራ ስትሉ ግንኙነት መስመር የለው? የግንኙነት መስመር አለ ነገር ሜይ ቢ አሁን እዛ ጋር እንደ ጥሩ አጋጣሚ በፊት የምንጠቀም የነበረው የሲወር ኮንፍሊክት አለ። ዋና ሪስፖንስ መካኒዝም ሲዋ የኢጋድ ብረንች አለ ክሮስ ቦርደር ላይ ክሮስ ቦርደር ኮንፍሊክት ላይ የሚሰራ ነገር ግን ሲዋን ከተወሰነ አመታት ከተወሰኑ ከአንድ ከሁለት አመት በኋላ እዛ ላይ አክቲቭ አልነበረ። ፎር ኤግዛምፕል እኔ እንደ ፊልም ሞኒተር ሰራ ነው። ፊልም ሞኒተሮች በዛ በኩልና በዚህ በኩል የሚገናኙበት ሁኔታ ነው። ነገር ግን በመሀል ይሄ ግንኙነት እንተራፕትድ ሆነ፣ ምክንያቱም እዛ ጋር ቴንሽን በመብዛቱ እንተራፕትድ ሆነ፣ መገናኘት አልቻለም። ኢን ተርም ኦፍ ሎካል አድሚኒስትሬሽን ሎካል አድሚኒስትሬሽን የሚገናኙበት ሲስተም የለም፣ ፕሮፐር የሆነ ክሊር የሆነ ሲስተም የለም። ግን አት ናሽናል ሌቨል የወረዳ አስተዳዳሪዎች እና የክልል ኮሚሽነሮች ጉባኤ ተብሎ በአዲስ አበባ እንዲሁም በናይሮቢ የሚካሄድ ስብሰባ አለ። ያ ስብሰባ ሲካሄድ ሎካል ኮሚኒቲን ኢንቮልቭ በሚያደርግ መልኩ አት ሃየር ሌቨል የውጭ ጉዳይ ሚኒስቴር የፌዴራል ጉዳይ ሚኒስቴር እና ኢንተርናል እንሱ ናቸው ኢንቮልቭድ የሚሆኑት። ሎካል ኮሚዩኒቲ ግን ኢንቮልቭድ አይሆንም፣ ፓርቲሲፔትድ አይሆንም። እና ያ ትንሽ እዛ ጋር ያለውን ሲስተም ፕሮፐርሊ ሞኒተር እንዲያደርግና ምቹ ሁኔታዎችን እንዲፈጥር አላመቻቸም። በጣም ማመሰግነዋ። አድማጮች ወደ መጨረሻው የምሽቱ ቅንብር እናልፋለን። ቀደም ብለን እንደጠቆምን ነው አሁንም ማምሻችን በፔንስልቬኒያዋ የፊላደልፊያ ከተማ ይሆናል። ሂለሪ ክሊንተን በግልና በፖለቲካ ህይወታቸው ሲወድቁ ሲነሱ ኖረው እነሆ በዩናይትድ ስቴትስ ታሪክ ከዋና ዋናዎቹ ፓርቲዎች በአንዱ የፕሬዝዳንታዊ እጩ ሆኖ ለመመረጥ በመብቃት ታሪክ ሰሩ። በዋይት ሀውስ ቤተ መንግሥት የአሜሪካ ድምፅ ሬዲዮ ዘጋቢ ሲንዲ ሰይን ያጠናቀረችውን ዘገባ ቆንጅታ የታቀርበዋለች። ዛሬ ባለ ሁኔታ ረክተው መቀመጥን ፈጽሞ እንደማያውቁ በባለቤታቸው በቀድሞ ፕሬዚደንት ቢል ክሊንተን የተነገረላቸው ሂለሪ ክሊንተን በህዳሩ ምርጫ ከቀናቸውና ከተመረጡ ቀዳማዊት እመቤት፣ የኒውዮርኳ ሴኔተር፣ የውጭ ጉዳይ ሚኒስትሯ ሂለሪ ክብርት ፕሬዚደንት ሊባሉ ነው። በህዝብ አስተያየት ግምገማዎች እንደሚታየው ሚስስ ክሊንተንን የሚወዷቸው የሚጠሏቸውም አሉ። ከዓለም እጅግ ታዋቂ ሰዎችም አንዷ ናቸው። ግን በቅርበት የሚያውቋቸው አንዳንዶች እንደሚናገሩት ሂለሪ ስለራሳቸው በአደባባይ ብዙ ማውራትን አይወዱም። ይሁን እንጂ የሚወዷቸውም ይሆኑ የሚጠሏቸው አንድ የሚስማሙበት ነገር አለ፤ ሂለሪ ክሊንተን ህይወታቸው በትግል የተመላ መሆኑን ነው እንደ አውሮፓውያን አቆጣጠር በ2008 ዓ ም ሂለሪ ክሊንተን በዲሞክራቲክ ፓርቲው ለፕሬዝደንታዊ እጩነት ሊመረጡ ጥቂት ሲቀራቸው አዲስ ገቢው ሴኔተር ባራክ ኦባማ አሸነፏቸው። ታዲያ ያኔ መሸነፋቸውን በተቀበሉበት ንግግራቸው ሂለሪ ለሴቶች የተዘጉ በሮችን ገፍትረው ለማስከፈት ዕድሜ ልካቸውን ስላካሄዱት ትግልና በቅድመ ምርጫው አስራ ስምንት ሚሊዮን የህዝብ ድምጾችን ለማግኘት እንዳበቃቸው ሲናገሩ፣ ምንም እንኳን አሁን ከሁሉም ትልቁን ከሁሉም ከባዱን በር ልንከፍተው ባንችልም፣ እናንተ ምስጋና ይግባችሁና 18 ሚሊዮን ቦታ ሸንቆረነዋል። እነሆም በእነዚያ ሽንቁሮች ውስጥ ካሁን ቀደም ሆኖ በማያውቅ ደረጃ የፈነጠቀው ብርሃን ተስፋን እያላበሰን ለሚቀጥለው ጊዜ ትግሉ ትንሽ ቅለል እንደሚል አረጋግጦልናል። እነሆም ከስምንት ዓመት በኋላ ዛሬ የፓርቲያቸው እጩ ለመሆን የበቁት ሂለሪ ክሊንተን የተሸነቋቁረውን በር ገፍትረው በመክፈት ለፕሬዚደንትነት ሊበቁ ተስፋቸውን ሰንቀው ተነስተዋል። በኢሊኖያዋ ቺካጎ ከተማ ዳርቻ በባለመካከለኛ ገቢ ቤተሰብ በደስታ ያደጉት ሂለሪ ክሊንተን አባታቸው ኃይለኛ ሪፑብሊካን ነበሩ። ወደ ፖለቲካው ዓለም የተሳቡት ታዲያ ከሳቸው አስተዳደግ እጅግ በጣም በተለየ ሁኔታ ባደጉት በዲሞክራቷ እናታቸው በዶሮቲ ሮደም ምክንያት ነው። በስምንት ዓመቷ በቤተሰቦቿ የተቶች ነበረች። ከቺካጎ ሎስ አንጀለስ ወዳሉትና ወደ ማይፈልጉት አያቶቿ የተላከችውም በዚህ እድሜዋ ነው። ግን ደግሞ ሰው ሁሉ ደግነት ያሳያትም እድል ይሰጣትም ነበር። ለምሳሌ አስተማሪዋ እናቴ ለምግብ የሚሆን ገንዘብ እንደሌላት ስትመለከት፣ አስተማሪዋ የራሷን ተጨማሪ ምግብ አምጥታ ዶሮቲ ዛሬ ብዙ ምግብ አምጥቻለሁ ብላ በጆሮ አንሾካሽኳት ነግራታለች ከዛም ትመግባታለች ሂለሪ በአስራዎቹ የወጣትነት ዕድሜያቸው በሪፑብሊካንነት ነው የፖለቲካ ተሳትፎ የጀመሩት ዌልስሊ የሴቶች ኮሌጅ ገብተው ሲማሩ ይበልጡን ንቁ የፖለቲካ ተሳትፎ ማድረግ ጀመሩ በ969 ዓ ም ሂለሪ የተመራቂ ተማሪዎችን ወክለው ንግግር ያደረጉ ነበሩ ከዚያ በኋላ የል ዩኒቨርሲቲ ህግ ትምህርት ቤት ሲገቡ የተራማጅ ዲሞክራትን አቅጣጫ ያዙ። ከዚያም አንድ ቀን የል ቤተ መጽሕፍት ውስጥ የወደፊት የትዳር ጓደኛቸውን ቢል ክሊንተንን ተዋወቁ። በ በሺ975 ዓ ም ሂላሪና ቢል ተጋቡ። የቢል የትውልድ ሀገር አርካንሳ ጎጆ መሰረቱ። ቢል በ978 የክፍለ ሀገሯ አገረ ገዢ ሆነው ተመረጡ። ልጃቸው ቼልሲ ተወለደች። ጋዜጠኛ ሮን ፉርኒ ለመጀመሪያ ጊዜ ስለነሱ የዘገበው ሊትል ሮክ አርካንሳስ ሳሉ ሲሆን በኋላም በዋይት ሀውስ ተከትሏቸዋል። ስለ ሂለሪና ቢል ክሊንተን ብዙ ዘግቧል። ታዲያ ሂለሪ እንዲያውም ከቢል የበለጠ ጎበዝና ቀልድም የሚያውቁ ናቸው ይላቸዋል ጋዜጠኛው። ቢል ክሊንተን በጣም ጥሩ ቀልድ አዋቂና ተናጋሪ ናቸው። ሂላሪ ደግሞ አስደሳች ጊዜን በመፍጠርና በማምጣት የሚችላቸው የለም። ራሳቸውን በቀልድ እየነቀፉ የሚያመጡት ጨዋታ ለዛ አለው። በዚህም ሁሉንም ሰው በሳቅ ያሳብዱታል። እኔ በግሌ በዚህ በጣም የተሳብኩ ነኝ። ምክንያቱም ይህ በጣም እውነተኛ ነገር ነውና በአንድ ወቅት በቢል ክሊንተን አስተዳደር የዋይት ሀውስ ቃል አቀባይ የነበሩት ባብ ዋይነር ሂለሪ ክሊንተን ችግሮችን ተረድቶ መፍትሄ ፈልጎ በማምጣት ረገድ ከቢል ክሊንተንም ይሁን ከፕሬዝደንት ባራክ ኦባማ የበለጠ ችሎታ አላቸው ብለው ይናገሩላቸዋል። እርግጥ ሁለቱ በአንድ ነገር ይበልጧቸዋል አሉ ባብ ዋይነር። ጎልቶ የሚታይ ግርማ ሞገስ እንደሌላቸው ያውቃሉ። ግርማ ሞገስ የላቸውም፣ ግን በጣም አስተዋይና የመንግሥትን ስልጣን የማስተዳደር ከፍ ያለ አቅም ያላቸው ናቸው። ቢል ክሊንተን በ1992 ዓመተ ምሕረት ፕሬዝደንት ሆነው ሲመረጡ ለአንድ ፕሬዝደንት ከፍላችሁ ሁለት አገኛችሁ ብለው በቀልድ መናገራቸው ይታወሳል። ታዲያ እንደ ቀዳማዊት እመቤት ሂለሪ በተለመደው የቀዳማዊት እመቤት ሚና ሳይወሰኑ በፖለቲካ ንቁ ተሳትፏቸውን ቀጠሉ። አሜሪካውያን በሙሉ የጤና ጥበቃ ዋስትና እንዲያገኙ ብርቱ ትግል አድርገው ዳር ማድረሱ ግን ሳይሳካላቸው ቀረ። በዋይት ሀውስ ፕሬዚደንት ክሊንተን በትዳራቸው ላይ ይማግጣሉ የሚለው ታሪክ ሲከተላቸው ቆይቶ የሞኒካ ሊዊንስኪው የወሲብ ቅሌት በምክር ቤት ከስልጣን ማስወገጃ ክስ አደረሳቸው። ለወራት አለቅ ብሎ የቀጠለው የአደባባይ ውርደት ሂለሪን እጅጉን ጎርቷቸው እንደነበረ ጋዜጠኛው ሮን ፉርኔ ይናገራል። ደረሱባቸው በርካታ ነገሮች ምክንያት ብዙ ተለውጠዋል። በተሰነዘሩባቸው ጥቃቶችም ሳቢያ ብዙ ጠባሳዎች አሳድረዋል። ከእነዚያ ውስጥም አንዳንዶቹ ፍጹም ሚዛናዊ አልነበሩም። በጣም ከባድ ጊዜ ቢሆንም ትዳራቸው እንደምንም ሳይፈርስ ቆየ። የቀድሞ የዋይት ሀውስ ቃል አቀባይ ባብ ዋይነር ደረሱባቸው በርካታ ነገሮች ምክንያት ብዙ ተለውጠዋል። በተሰነዘሩባቸው ጥቃቶችም ሳቢያ ብዙ ጠባሳዎች አሳድረዋል። ከእነዚያ ውስጥም አንዳንዶቹ ፍጹም ሚዛናዊ አልነበሩም። ሂለሪ ታግለው ተቋቁመው ዘለቁ። የራሳቸውንም የፖለቲካ ህይወት ተያያዙት። በ2000 ዓ.ም በኒውዮርክ የዩናይትድ ስቴትስ የመወሰኛ ምክር ቤት የኒው ዮርክ አባል ሆነው ተመረጡ። በ2006ም እንደ ገና ተመረጡና ቀጠሉ። በ2008 ፕሬዚደንት ባራክ ኦባማ የውጭ ጉዳይ ሚኒስትራቸው አድርገው ሾሟቸው። ሂለሪ እንደ ውጭ ጉዳይ ሚኒስትር በ112 ሀገሮች ተዘዋውረዋል። በስራቸውም ስለ ሴቶች መብቶች ተሟግተዋል። ዲፕሎማሲ ኃይል መሆኑንም ሲያስረዱበት ቆይተዋል። ቀዳማዊት እመቤት ሚሼል ኦባማ በፊላዴልፊያው የዲሞክራቲክ ፓርቲ ጉባኤ ላይ ስለ ሚስስ ሂለሪ ክሊንተን የስራ ውጤትና ማንነት እንዲህ ሲሉ ነበር በማሞገስ ያወሱላቸው። ተመልከቱ ሂላሪ ይህ ከባድ ስራ ነው ብለው እንዲወስኑ የሚያስገድዳቸው ብዙ ጊዜያት ሊኖሩ ይችላሉ። ለህዝባዊ አገልግሎት የሚከፈለው ዋጋ ከፍተኛ ነው ብለው ሊወስኑ የሚችሉበት ወቅትም ኖሮ ሊሆን ይችላል አድካሚ የሆኑ ባለባበሳቸው በተናገሩት እንዲሁም በአሳሳቃቸው ክፉኛ የተተቹበት ጊዜም ኖሮ ሊሆን ይችላል ይሁን እንጂ አንድ ነገር አለ እኔ ሂላሪን ከማደንቃቸው አንዱ ጭንቀትና ግፊት በበዛ ቁጥር ወደ ኋላ አይሉም እንዲሁ በቀላሉ ለማምለጥ አይሞክሩም በህይወታቸው በማንኛውም ነገር ላይ ተስፋ ቆርጠው አያውቁም እናም ዛሬ ሂለሪ ክሊንተን በህይወታቸው ካደረጉት የፖለቲካ ትግል ትልቁን ተያይዘውታል እንደሳቸው በዓለም ታዋቂ ነገር ግን ከፋፋይ ከሆኑት ቱጃሩ ነጋዴ ዶናልድ ትራምፕ ጋር ሊፎካከሩ ተነስተዋል። የህዝብ አስተያየት ግምገማዎች እንደሚሉት ሁለቱ እጅግ ብርቱ የሆነ ፉክክር ነው የሚጠብቃቸው። ይሁንና ሂለሪ ክሊንተን የህይወት ታሪካቸው እንደሚያሳየው ከሆነ እንደ አውሮፓውያን አቆጣጠር ህዳር ስምንት ወይም እንደ ኢትዮጵያ አቆጣጠር ጥቅምት 29 ደርሶ ምርጫው እስከሚካሄድ ያለ ፎይታ መፋለማቸው አይቀሬ መሆኑን ነው። ፍልሚያው ይቀጥላል ብላለች ቆንጂ በዘገባዋ። ይሄ የፊላደልፊያ ቆይታችን የሚበልጠውን ዝግጅታችንን ይሸፍኗል። አዳነች ው ይገባዋል። እንግዲህ ያው የዲሞክራሲያዊ ፓርቲ ብሔራዊ ምርጫ ነው ብሄራዊ ስብሰባ ነው ወይም ጉባኤ እንግዲህ ብዙ ግሩም የሆኑ ንግግሮች ሰምተናል። በተለይም የፕሬዚደንት ክሊንተን ትላንት የተናገሩት ከክሊንተን ባለቤታቸው ጋር ፍቅር ሲጀምሩ እንዴት እንደነበረ አብረን ስንስቅዋልን አሁንም እንደ ሳቅን ነው ብለው ህይወት ሰጥተው ያወሩት ለምሳሌ በጣም የህይወት ጉዟቸውን የተመለከቱበት ነው። የሁለት ወጣቶች ታሪክ ፖለቲካም፣ በህይወትም ምን አይነት መንገድ እንደነበረው ሰው ሰው የሚል ታሪክ አቅርበዋል። በሁለቱም ፓርቲዎች ጉባኤዎች ብዙ ታሪኮች ተነስተዋል። ነገ የሚፈጸመውን የዲሞክራቲክ ፓርቲ ጉባኤ ነገ ድረስ እናስከትልና ውይይቶችም እስከ መጪው ዳር ድረስ ምርጫው ቆንጅት በመጨረሻው ፊልሜው ይቀጥላል እንዳለች ሁለቱ ፓርቲዎች የሚፋለሙባቸውን መዘገባቸውን። ዛሬ ደግሞ እንግዲህ ፕሬዚደንት ባራክ ኦባማ ነው ንግግር ያደርጋሉ ለምን ሂለሪ ክሊንተን ፕሬዚደንት መሆን እንዳለባቸው ለማስረዳት ይሞክራሉ ያስረዳሉም ያው ተናጋሪነታቸው የታወቀ ነው እንግዲህ ነገ ይቀጥላል አዳነች ታዲያ ሌላ ፕሮግራም ከዚህ ለማስከተል ደቂቃ የለንም እና አድማጮቻችንን በሙዚቃ ሁለተኛ ዙር ልንጋብዝ ነው ለስንብቱ ምርጫ አድማጮች ተከታዩን የሙሉቀን መለሰን መውደዴን ወደድኩትን እንጋብዝ አይ ቆንጆ ለእኔ የሰጠኝን ማውደዴን ወደድኩት ያንቺ ያረገኝን ለእኔ ያረገሽን ማውደዴን ወደድኩት ሳስብ ሳንሰላስል ቆየው ከወሰኑት የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናገድ ናችሁ አሉላ ከበድና አዳነች ፍስሐየንን ከአቀናባሪያችን ብርሃን ሀይሉና ከተቀሩት የስራ ባልደረቦቻችን ጋር በዚሁ እንሰናበታለን። በነገው ምሽት ሶስት ሰዓት ከልዩ ዝግጅታችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ። እስኪ አፍ ያውጣና ውበትሽ ይናገር። አይ የሐረር መንደሪ የመስከረም አደይ

Oh oh oh oh oh oh oh oh oh oh